በቅርቡ ኦሮሚያ ውስጥ የተነሳው ሁከት የቀጠፈው ሕይወት ቁጥርና የወደመው ንብረት ግምት ምን እንደሚመስል ዛሬ በብዙ መንገድ እየተነገረ ነው። በዚህ ሁሉ የአሃዝ ዝርዝርም ሆነ የሁኔታዎች ዘገባዎች ውስጥ ግን በተጎጂዎቹ ላይ የደረሰውና እየደረሰ ያለውን የአካል ስቃይና የመንፈስ ስብራት ሙሉ በሙሉ ማየት ያስቸግራል። ያሳለፉትን ስቃይ ልክ የሚያውቁት የስቃዩ ሰለባዎች ብቻ ናቸውና ችግሩ ካጋጠማቸው የአዲስ አበባ ነዋሪዎች አንዱን መለስካቸው አመሀ አነጋግሯል። ቀጥሎ ይቀርባል። አቶ እስማኤል አባቢያ ይባላሉ። በአዲስ አበባ ከተማ ደቡብ ምዕራብ ኮርፌ ቀራኒዮ ክፍለ ከተማ በተለይ ዓለም ባንክ እየተባለ የሚጠራው አካባቢ በኪራይ ቤት እንደሚኖሩ ነግረውኛል። አቶ እስማኤል የሶስት ሕፃናት አባት ናቸው። ድምፃዊ ሃጫሉ በተገደለ ማግስት ሰኔ 23 ቀን 2012 ዓ ም በሚኖሩበት አካባቢ የተለየ እንቅስቃሴ እንደተመለከቱ ይናገራሉ። ወዲያው የተኩስ ድምፅ ይሰማሉ። አባራሪና ተባራሪ የሚመስሉ ቡድኖች አንዱ ሌላውን እየተከተለ ድንጋይ እየተወራወሩ ይሯሯጣሉ። አቶ እስማኤል ሳያስቡት ማዕበሉ ወደ መኖሪያቸው ሲገባ አባራሪና ተባራሪ የነበሩት እነማን እንደሆኑ መለየት ይጀምራሉ። ከተማ ልጆች ማለት ነው። ቄሮ የሚባሉት የለ እነሱ ናቸው። ሸፍቶ ወደ እኔ የገቡት እነሱ። ሸፍቶ ሲገቡ ቄሮን ካላወጣ ብሎ ወደ አምስት መቶ ሰው የሚሆን ሰው ነው ቤት ውስጥ የገቡት። ሳሎም ሞሉና እኔ መኝታ ቤት ውስጥ ነበርኩ ገባሁ። ወደ አምስት መቶ ሰው የሚሆን ሻወር ቤት፣ መኝታ ቤት፣ አንደኛ መኝታ ቤት ሞልቶ እዛ ውስጥ ነበሩ። እነሱን ካላወጣ ምናምን ብሎ ድንጋይ መስታወት እንዳለ ተረፈ ቀሮቹ እንዴት ገቡ? ለማምለጥ ነው እነሱ ሸሽቶ፣ ማለት ነው ቶክስ ተደረገ። መጀመሪያ እነሱ ሸሽቶ ወደዚህ ነው ገልጥሎ የገቡት። በቃ አጥሩ እንዳለ ወርቆ የተካፈላለ ለአባጆ ቤት ውስጥ እንዳለ በዛ ሰብሮ ነው የገቡ። እርሶ ከዛ በኋላ ምን አደረጉ? እዛ ቆምቁና በቃ ጨዋታ የለቀቁ ዛ ቁሜ ልጆቼን ይዜ በቃ ያለው ድንጋና ፍራሽ አንስቼ ልጆቼ ላይ ሸፍኜ

ከዛ በኋላ እንዴት በረደለት። ከዛ በኋላ ልጆቹ ሄዱ፣ ፖሊሶች መጡ። ወጣ ያልኩና ፖሊስን ፈልጌ ታዲያ አጠገቤ ጋ ነው፣ እዛ ጋ ሂደን የወዳደቁ ልጆች አሉ፣ የተመታቱ በቃ ወድቆ ማለት ነው። ፖሊሶችን አመጣውና እያንዳንዱን እያነሳን ከፖሊሶች ጋር በመኪና ጭነን፣ ልጆቹ ከዚህ ውስጥ አንወጣም፣ ብሞት አንወጣም፣ ይገሉናሉ ምናምን ስሉ ነበር። ከዚም በፖሊስ ነው አምጥቼ በፖሊስ ታትቦ ነው ወጡት። አንዱ ሬሳ፣ አንዱ የተጎዳ፣ አንዱ የተመታ ራሳቸው ናቁ። ከዚያ ያው ወደ እዛው ሰፈር የተጎዳውን ጤና ጣቢያ ነው የሰማሁት። እሺ፣ እሺ፣ ምን ይሰማዎታል እርስዎ አሁን በግል ያንን ሲመለከቱ? እንዳሉት ልጆቹ እኮ እስካሁን ድረስ በደረሰው ጉዳት ከፍተኛ ድንጋጤ ስለተሰማቸው እስከ ዛሬ ድረስ ይደነግጣሉ። ታያቸዋለህ በአእምሯቸው። እኔ ለራሴ በዛን ሰዓት ቤት ውስጥ ቁሜ ነው ሳለቀስ የነበርኩት ጨዋታ ራሴን አላውቅም። አይምሮዬ በቃ ያለው ንብረት መኪና ነበረችኝ እሱን ያቃጥላሉ ወይ ይሰባብራሉ ብዬ ነበር፣ እሱን አልሰባበሩትም። በቃ ፍራቻነት ትንቃጤ ነበር፣ ወይ መሞታችን ነው ብለን ፋርተን ነበር። እኛም ያው ባለቤቴ በአንድ በኩል ትጮላለች፣ እኔ በአንድ በኩል በኩል ቀራኒዮ ክፍለ ከተማ የአየር ጤና ፖሊስ ጣቢያ ኃላፊ ኮማንደር ሲሳይ ዲሳሳ በዕለቱ የሆነውን ሲገልጹ ተመሳሳይ ድርጊቶች መፈጸማቸውን ይመሰክራሉ። በሳቸው አባባል ሰኔ 23 ቀን በአርቲስት ሐጫሉ ሁንዴሳ ግድያ ወጣቶች አለም ባንክ በሚባለው አካባቢ ቅሬታቸውን ሲገልጹ ነበረ። የተለያዩ ቡድኖችም እንደነበሩ ያስረዳሉ። እነዚህን ቡድኖች በምክር ወደ መጡበት እንደመለሷቸውም ያስታውሳሉ። ይሁንና ከዚህ በኋላ የተፈጠረው ግጭት በዝርዝር ደግሞ ያስረዳሉ። ነገር ግን መሀል ላይ ወደ ኪዳነ ምሕረት መድረሻው አካባቢ ላይ ከትሮፒካል በታች ከመንደር አካባቢ ላይ ተደራጅተው ሌላ ወገን የወጡ ወገኖች ጋራ ግጭት ተፈጥሯል። እኛም ከነበርንበት ቦታ ላይ ተንቀሳቅሰን እዛ አካባቢ ላይ ለመድረስ ሞክረናል። ችግሩን ለማብረድ ተሞከራ የተወሰኑ ከዚህም ከዛም የተወሰኑ የተጎዱ አካሎች ነበሩ። እነሱን ወደ ጤና ጣቢያ ለማድረስ ቻልን። ሌሎቹ ግን እንጎዳለን ብለው ፈርተው አንድ ሰው ግቢ አካባቢ ላይ ተጣልለው የነበሩትን በመሰብሰብ ወዴት እንደሚሄዱ ጠይቀናቸው ወደሚሄዱበት አካባቢ ላይ የሸኛንበት ሁኔታዎች ናቸው ያሉት። ከዛ ውጪ ጤና ጣቢያ አካባቢ ላይ በሕክምና ላይ የነበሩት የመጀመሪያ እርዳታ ተደርጎላቸው መጨረሳቸው የጤና ባለሙያዎች ስለገለጹልን፣ ቢሄዱ ምናልባት መንገድ ላይ እንጎዳለን ብለው ፍርሃትም ስጋትም ስለነበረባቸው በአስተዳደሩ መኪና እያደረግን ብንሄድ ሴቭ እንሆናለን ችግር ያጋጥመንም ወደሚሉት አካባቢ ላይ አድርሰናቸው በሰላም የመለስንበት ሁኔታዎች ናቸው ያሉት። እነኛ እንግዲህ ተወሰኑ የተጎዱት ናቸው። በአብዛኛው ግን ያልተጎዳ ዝም ብሎ የተጠለለም ነበር። በጣም ብዛት ያለው ከሺ አካባቢ ቢሆን ሳይጎዳ ግን እንጠቃለን ብለው የፈሩ ነበሩ። አጅበን ወስደን ኦሮሚያ ጫፍ ላይ ድንበር ድረስ አድርሰናቸው። ከዚህ በኋላ ችግር የለብንም ብለው ተስማምተን ተነጋግረን መክረናቸው ገሰናቸው የሄዱበት ሁኔታዎች ናቸው ያሉት። ሁን ከሆነ የአካል ጉዳት ደረሰ እንጂ ላይ ደረስ ጉዳት እናንተ እኔ በነበርኩበት ሰዓት ላይ እኔ እስከ ምሽቱ ጊዜ ጀምሮ እስከ ምሽትም ድረስ ነበርኩኝ የተወሰነ የአካል ጉዳት የደረሰባቸው የተፈነከቱ የደሙ እንደነበሩ አይቻሉ። የመቀጥቀጥ አይነት ነገር የደረሰባቸው አሉ። በዱላም በድንጋይም ቦታው ላይ የነበሩ ማቴሪያሎች እነኚህ ስለነበሩ በዚህ ነው ብዬ ነው የምገምተው። በእርዶም ስለነበረ እዛ አካባቢ ላይ ለማንሳት ብዙም ስላልተቸገርን በራሳችን ወስደን ያሳከምናቸው። ከዛን ሰዓት ላይ ግን ሪፈር ተብለው ወደ አለርት ሆስፒታል የሄዱ ሰዎች እንደነበሩ ሁለት አስታውሳለሁ። እኛ አካባቢ ላይ ግን እዛው አካባቢ ላይ የሞተ ሰው የለም። በአዲስ አበባ ከተማ የተለያዩ ስፍራዎች ቀደም ሲል በተፈጠሩ ተመሳሳይ ሁከቶች ጥቂት የማይባል ህይወት አልፏል፣ አያሌ ንብረት ወድሟል። የአርቲስት ሀጫሉ ሁንዴሳን ግድያ ተከትሎ በተነሳው ሁከት ከወትሮ በተለየ መልኩ የአዲስ አበባ አንዳንድ አካባቢዎች ነዋሪዎች ራሳችንንና ንብረታችንን እንጠብቃለን በሚል አኳኋን ሲንቀሳቀሱ ተስተውለዋል። ይህ መንግሥታዊ ከሆነው የደህንነት አጠባበቅ ስርዓትና ህግን በተከተለ መንገድ ካልተደራጀ አሉታዊ ውጤት ሊኖረው እንደሚችል ብዙዎቹ ታች አሉ። ለኮማንደር ሲሳይ ዲሳሳ ይህንኑ አንስቼላቸው ነበረም። እኛ እንግዲህ ቀድመንም እየሰራን ያለ ነው። አሁንም እንደ አይነት ችግሮች እንዳይፈጸሙና የሁለት ወገን በተለይ ግጭቶች እንዳይከሰቱ የአካባቢ ወጣቶችን ግንዛቤ ለማስጨበጥ ሞክረናል። በህጋዊ መሰረት ቅሬታውን ሊያሰማ የሚመጣ አካል ሊኖር ይችላል። ያንን ቅሬታውን አሰምቶ በጥሞና መሄድ አለበት። ነገር ግን ህግን ቢተላለፉ እንኳን ህግ አስከባሪው እንጂ ህግ ሊያስከብር የሚገባው ማንም ሰው በዚህ ጉዳይ ላይ ሁለተኛና ሶስተኛ ወገን ሆኖ ከሌላ አካል ጋር መጋጨት እንደሌለበት ተማምነናል። በዚህ ጉዳይ ላይ እዛን ጊዜ የሚገጠመን አልፎ አልፎ ከየመንደር ውስጥ ወጥተው በአሳቻ ሁኔታ ድንጋይ ወርውሮ በድንጋይ መምታት አይነት ነገር ነው። ልጆቹም አካባቢው በፍጹም አያውቁት፣ ከዛ አኳያ ለመጎዳት ደረሰባቸው እንጂ ቀጣይ ግን እንዲህ አይነት ጉዳት እንዳይደርስ ለማህበረሰቡም ለወጣቶቹም ግንዛቤ ያስጨበጥንበት ሁኔታዎች ናቸው ያሉት። ነገም ተነጎዳም ችግሮች አያጋጥሙም ብለን አናስብም። ቢያጋጥሙ ግን በህግ አግባብ የህግ አካሉ ብቻ ነው መፍታት መቻል ያለበት የሚለውን ተነጋግረናል። በዚህ አካባቢና ቀጣይም ይሆናል ብለን እናስባል። ከድምፃዊው ግድያ በኋላ መንግስት የህግ ማስከበሩን ስራ በበለጠ ቁርጠኝነትና ጽናት ተግባራዊ እንደሚያደርግ ቃል እየገባ ነው። የኢትዮጵያ ሰብአዊ መብቶች ኮሚሽንም የተፈጸሙ ሰብአዊ መብት ጥሰቶችን ለመመርመር ስራ መጀመሩ ይፋ አድርጓል። ወደፊት ስለ እነዚህ አሳዛኝ ቀናት የተሟላ ስዕል እናገኝ ይሆናል። मल्यश राज चौंभा लानीर खादू रेडियो दीवा